ማ ሲኖሩ እንደ ሮማውያን የሚለው ብሂል በኑሮ ነውና የሚገለጠው ያለፈውን የአውሮፓውያን ገና በዓል ተንተርሶ በተሰናዳ ልዩ ቅንብር በጉዲፈቻ የሚያሳድጉት ልጅ ፍለጋ ሄደው ለተደጋጋሚ ፈተና የተዳረጉ በዚህ በዩናይት ስቴትስ የሚኖሩ ኢትዮጵያውያን ባልና ሚስትን ገጠመኝ ወደሚመለከት ውይይት ይንደረደራል። ጉዲፈቻ አሜሪካ፣ በአሜሪካ ከአሳዳጊ የወላጆቿ ጋር የመጀመሪያውን ገና በአሜሪካ ያደረገች ሕፃናት የወጋችን መነሻ ሕፃን ጽዮን ሰለሞን ትባላለች። አንድ ጊዜ ዙሪያዋን የከበቧትን በደስታ የተዋጡና በፍቅር የሚመለከቱ ዐይኖች፣ በሌላው ቅጽበት ደግሞ በፍጥነት ከእጇ የሚገቡትን በብርቅርቅ መጠቅለያ ወረቀቶች የተሸፈኑ ጥቅሎች ለመክፈት ትንንሽ እጆቿ የፈቀዱላትን ያህል ትውተረተርና አጠግባላለ ሰው። አሳልፋ ትሰጥና ደግሞ ሌላ ትቀበላለች። ትርኢቱ የምንና ስለምን መሆኑን በውል መረዳት ባትችልም ለጊዜውም ቢሆን በድርጊቱ መሳቧን ግን በቀላሉ ማወቅ አያዳግትም። በተንቀሳቃሽ ምስል መቅረጫው መነጽር ተቀርጸው የተቀመጡት ምስሎች ከዓመታት በኋላ ማየት የሕይወቷን የመጀመሪያ ምዕራፎች ማገላበጥ በቻለች ጊዜ ግን ያኔ ይህ ቀን የተሻለ ትርጉም መላበስ መቻሉን ግምት ማሳደር ይቻላል። የመጀመሪያዋን የገና በዓል ከሁሉ ደግሞ ልብ የሚነካው የእህቴ ልጅ የስምንት ዓመት ልጅ ናት። ከትልቅ እህቷ ጋር ሆነው የአስር ዓመት ልጅ ናት። ትልቅ እህቷ መጽሐፍ በስሟ ጽፎው ስጦታ ሰጧት። መስጠቱ ብቻ ሳይሆን የስምንት ዓመቷ የእህቴ ልጅ ሁሉ ሰው በተሰበሰበበት አነበበች። እያንዳንዱ ገጽ ሲገለጽ ስለ ጽዮን ነው የሚናገረው። ጽዮን እንደዚህ ናት ሲሆን እንደዚህ ዘመድ አላት፣ እንደዚህ ወንድም አላት ብሎ እሷን ታሪክ የሚናገር መጽሐፍ አጽፈው እዛ የተሰበሰበው ሁሉ በደስታ እምባ ነው። እሱ በጣም ሚነካ ነበረ። ጽዮንም ትንሽም ብትሆን የገባት ነበር የሚመስለው። እዚህ ቦታ መድረስ ግን የዛሬውን ደስታ ያህል ቀላልም አስደሳችም አልነበረም። ለጽዮን አሳዳጊ ወላጆች አቶ ሰለሞን ለማና ወይዘሮ ሶፋኒ ተፈራ ከሶስት ዓመታት በላይ የዘለቀ እጅግ የተወሳሰበ ውጣ ውረድ የበዛው ረዥም ጉዞና ሁለት በአሳዛኝ መልኩ የተደመደሙ ያልተሳኩ ሙከራዎችን ጠይቋል። በጣም ስታምም ነበር። ስትገኝ የነበረችበት ሁኔታ እና እህቴም የእሷም እናት ትልቅ ችግር ውስጥ ነበሩ። በጣም ያማት ነበር። ማታ ጊዜ ነበር ሆስፒታል የምትመላለሰው። ለእኛ እንደውም አይነግሩንም ነበረ። በኋላ እኛ ሁሉ ነገር ካለፈ ከተሳካ በኋላ የደረሰባቸውን ስናይ፣ ስትመጣ የነበረችበትን ፎቶግራፍ ስናይ፣ ትልቅ ኃላፊነትና በደንብ ተንከባክበው ሞግዚቷም፣ ልክ እንደእናት አርጋን ያሳደገቻት በጣም ቆንጆ የምታምር ልጅ እና ሁሉ ነገር ተሳክተው ባለፈው ጥሩ ላይ ሄደ። መጋቢት መጀመሪያ ላይ ሁሉ ነገር አልቆ ልጅቷን መጣ ነው። ይሄ ምናልባትም ልጅ ለማሳደግ በሚደረግ ጥረት ውስጥ የሚያልፉትንም ሆነ ሌሎች በኢትዮጵያ ውስጥ ወላጅ አጥተው ያሉ ሕጻናትን ለማሳደግ የሚፈልጉ ሰዎች እንዲያስቡ የሚያደርግ አጋጣሚን ይፈጥራል። በመነሻው ስለ እናንተ ሙከራ ኢትዮጵያዊ ልጅ አምጥተን ማሳደግ እንፈልጋለን ብላችሁ ስትወስኑ ያሰባችሁትን ሁኔታ ገልጣችኋል። ጉዲፈቻ በኢትዮጵያ ውስጥ መሰረት ያለው የደረጀ ባህል ነው። የቅርብ ዘመድን ጨምሮ መርዳት የቻለ ሁሉ ሆን ብሎ ልጁን ከመርዳት ፍላጎትም የሚያደርገው ነው። በሌላ በኩል ደግሞ ልጅ ፈልጎ ሳይሳካለ ከቀረ በማደጎ ልጅ ያገኛል። ሶስት ዓመት ሁለት ልጆች አስቸጋሪ ሁኔታ ውስጥ ገብታችሁ ያን ሁሉ አሳልፎ በመጨረሻ ልጅ ማግኘት ችላችኋል። እዛ ድረስ ሄዳችኋል። እንዲህ ያለ ውሳኔ ከልብ ከመጣ ምንም ሳያግደው የሚደረግ መሆኑን ያሳያል። ታሪካችሁና በጉድፈቻ ልጅ ለማሳደግ ከወሰናችሁ በኋላ በዝግጅቱ ወቅት የሚፈጠረውን የመንፈስ ውጥረትና እንዴት ይሆናል የሚለውን ሀሳብ ጨምሮ ዛሬ ወላጅ ያደረገቻችሁን ጽዮንን ካገኛችሁ በኋላ ያለውን እንዲሁም የተጓዛችሁበትን መንገድ ደግሞ ለአድማጮቻችን አካፍሉ እስኪ ወይዘሮ ሶፋ። ያው በእኛ ባህል ኢትዮጵያ እንደዚህ አይነት ነገር አልተለመደም። ፍም ሞር እየታየ ነው። ግን እኔ አሁን ከማድረጋችን በፊት እንደዚህ ቢሆንስ እንደዛ ቢሆንስ እያልኩ ምፈራቸው ነገሮች አሁን ልጃችን ከመጣች በኋላ ያን ያህል የሚያስፈራ ነገር አይደለም። በቃ በጣም ብዙ ነገር አስብ ነበር። ባትቀርበኝስ እነሱ እነሱ የፈራኋቸው ነገሮች ምንም በቃ ሕጻናቶች ፍቅር እስከተሰጣቸው ድረስ ያ ሁሉ እኔ በጣም ሲረብሸኝ የነበረው ጥያቄ ምንም ይሄን ያህል የሚታሰብበትም አይደለም። ወዲያው መታ ወዲያው በቃ ቤተሰብ ፍቅር ሁሉንም ስታገኝ ለማንኛውም ልጅ ወልዶን እንደሚያሳድገው አይነት ስሜት ነው የሚሰማው እና በጣም ደስ የሚል ነው። አሁን ምንም የሚያስፈራው ነገር ያንን ስቴጅ ወዲያው ነው ያለፍ ነው። ልጅ ማሳደግ በተለይ ደግሞ ጨቅላ ህፃን ስትሆን በጣም የቀረበ ግንኙነት ይፈጠራል። አሁን ያልሻቸውን የሚያስፈራው ታልፎ እንደውም የጠበቀ ግንኙነት ይኖራል። ከአብራክሽ እንደተከፈለች ልጅ አድርገሽ ነው የምትንከባከቢያት ና እንዴት ትገልጫዋለሽ ከልጅሽ ጋር? እኔ ሰው ወልዶ ወልጄ አይቼው ስለማላቅ እኔ እንጃ እንዴት አይነት ፍቅር ብወልድ አይዶን ነው። ከዚህ በላይ መውደድና ፍቅር መስጠትም ስለኛ በጣም ደስ የሚለው ልጅሽ በመኖሯ፣ ከእሷ ጋር በምታደጊ ደስተኛ ታደረግሻለች። በጣም ደስተኛ ታደረጋለች። ብዙ ነገር በፊት የሚያጨናንቁ ነው ህይወት ላይ አሁን ምንም ያን ያህል ቁም ነገር እሷ በቃ ተወስቷል። ፍቅሩ ሁሉንም ነገር እና በጣም ጥሩ ነው ወላጅነት። እንዴት ነው አቶ ሰለሞን ላንተስ አባትነት በህይወት ምን አይነት ለውጦችም ፈጥረዋል? አዎ በጣም ደስ የሚል ነገር ነው። ከድሮ ጀምሮ ልጅ ወዳለው እህቶቼንም ልጆች በተቻለ መጠን እንደ ራሴ አድርጌ ጥሩ ቅርበት ነው ያለኝ ሲያድጉ ጀምሮ እና የራስህ ደግሞ ልጅ አድርገህ አምጥተህ ታሳድግ የሚሰማው በቃላት ለመግለጽ የማይቻል ትልቅ ልብ የሚነካ ስሜት ነው የሚሰማውን እንደዚህ ማፍቀር እንደዚህ መውደድ ይችላለሁም ብለህ ራስን የምትጠይቅበት ነው፣ እና ለልጅህ የፈለገውን ነገር እንደምትሆን ነው። እና እግዚአብሔር ይመስገን ደግሞ ልጅቷም ደግሞ በጣም ፍቅር ያላት ደስ የምትል ፍቅር ስትሰጣት መልሳ ደርባ የምትሰጣ አይነት ናት እና ነው። አንድ ሁለት ነገር ለመግለጽ ያህል መጀመሪያ እኔ ስትዋወቃት ልጅቷን በአካል ማለት ነው፣ ባለቤት ያስቀድማ ሄዳ አንድ ሁለት ወር ከእሷ ጋር ትፍታለች። ልክ ቦሌ አውሮፕላን ማረፊያ ይዛት መጣች እና ልጃችን ብላ ስትሰጠኝ የተሰማኝ ስሜት ልዩ የሆነ ስሜት ነው። ባለቤቴ ለልጃችን ባባ ነው ብላ ትከሻይን መታ አድርጋ ባባ አለቻት። እና ፕሮሰሱን ጠዋት ገብቼ ከሰዓት በኋላ ኤምባሲ ሄድን። ኤምባሲ ሄደን ስንመለስ እኔ ከፊት ነበርኩኝ፣ ሶፊ ልጅቷን ይዛ ከኋላ ነበረች። እና በራሷ ትከሻይን መታ መታ አድርጋ ባባ አለች። እና ያኔ የተሰማኝ ስሜት በቃ ምል ሰው በጉዲፈቻ ልጅ አሳድጋለሁ ሲል ያው በጥሩ መንፈስ ነው የሚነሳሳው፣ እና እግዚአብሔርም ያንን ያያል እና ነገሮች ሁሉ ይስተካከላሉ። ቤት ከስራ ደክሞኝ ስመጣ ልክ በር ከፍቼ ስገባ እሷ ናት የምትቀበለኝ። በሩ እስከሚከፈት ድረስ መጠበቅ ያቅታታል አንዳንድ ጊዜና፣ በፍቅር ነው የምትቀበለ እና በጣም ደስ የሚል ነው። ልጅ ለሚወድ ግዴታ ከራስ መሆን የለበትም ልዩነቱ አይገባ። አሁን ጊዜ ስናወራው ምንድን ነው ልዩነቱ እንላለን እና በተለያየ ምክንያት ልጅ እምቢ ካላቸው እና የልጅ ፍቅር ካላቸው በጣም አሪፍ ነገር ነው። ምን ያህል እድሜ የሆኗታል ልጃቸውን? አሁን መስከረም ላይ ሁለት ዓመት ሆናት። እንግዲህ የወላጅነት ትልቁ ጸጋ እንደሚመስለኝና ና እንደሚገባኝ ቀደም ብላችሁ እንደገለጻችሁት ከልጆች ጋር የሚፈጠር የጠበቀ ፍቅር በምንም የማይተካው ስሜት ነውና ያን ስሜት በዙሪያችሁ ያሉ ዘመዶቻችሁ እህት፣ ወንድም፣ ሌሎች የቤተሰብ አባላት ሊሆኑ ይችላሉ። አዲሷን ልጃችሁን እንዴት ተቀበሏት? ምን አይነት ግንኙነት ነው ከሌሎች የቤተሰብና ዘመዶች ጋር ያላት? መጀመሪያ ስትመጣ ከኢትዮጵያ ሁሉ ነገር አዲስ ነው። ኢንቫይሮንመንቱ፣ ሰው፣ ምኑ ምኑ። ከኔና ከሰለሞን ጋር በጣም አታሽድ ነበረች። ሌላውን ሰው ብዙ አትቀርብም ነበር። አሁን ግን በቃ ሁሉንም ሰው ለምዳለች፣ አውቃለች፣ በጣም ትቀርባለች፣ ትጫዋታለች። አሁን ከዝኖቿም ሁሉም ሰው ሁሉ ብዙ ዘመድ ያለው እዚህ ዋሽንግተን ዲሲ አካባቢ ነው እና ሁሉም መቼን የዛችኋት የምትመጡት በጣም ትናፈቃለች። ስንሄድ ተላቅሰው ነው ልጆቹ የሚለያዩት እና ፋሚሊም በጣም በጣም ነው የተቀበላት። የተጓዛችሁትን የሶስት አመት ጊዜ ጽዮኔ ካሴቻችሁ ይመስላል። አ በጣም በጣም ደስ የሚል ነው። በጣም ፍቅር ያላት ልጅ ናት። ልጆች ደግሞ ልባቸው ያውቃል ፍቅር ሲያገኙ መልሰው ደርበው ነው የሚሰጡት። እና በጣም ደስ የሚል ነገር ነው። በተጨማሪ ደግሞ እኛ የቅርብ ጓደኞቻችን ቤተሰቦቻችን በእኔም በባለቤቴም በኩል ያሉት በጣም ነው ይረዱን። የቤተሰብ እርዳታ በጣም ያስፈልጋል። አንዳንድ ጊዜ ኢትዮጵያ ምንድን ነው እኛም ራሳችን አጋጥሞናል። ልጅ ልናሳድግ ነው በጉዲፈቻ ስንል ልጅ የራስ ነው እንጂ የሚባል ነገር አለ እና እሱን በግልጽ ነው ያደረግ ነው እኛ ይቺን ልጅ የእኛ ልጅ ናት የእናንተ ቤተሰብ ነው ብለን ነው ያስረዳ ነው። ቤተሰቡም ደግሞ በቃ በደንብ ነው እንደውም በጣም ደስ ያላቸው ቤተሰብ ዘመድ የራስን ነው እንጂ ሌላ በአድ ማሳደግ ያስፈልጋችሁ ስሏችሁ እናንተ በግልጽ የቤተሰብ አባላችን የእኛ ነው ግን ከዛ ውጭ እንፈልጋለን አላችኋቸው፣ እና ያን ተቀብሏችሁ። አንዳንድ ጊዜ ከራስ ካልሆነ አገራችን አሁን በጣም ተሻሽሏል። ጉዲፈቻ ተብሎ ልጅ ሲያድግ ለየት ያሉ ነገሮች ይኖራሉ። ግን አብዛኛውን ጊዜ ያ በጉዲፈቻ የሚያድገው ልጅ የዘመድ ልጅ ነው። የዘመድ ልጅ ተብሎ ነው ለየት ይላል። ልክ እንደ ራስ ልጅ በደንብ ቢንከባከቡትም ትንሽ ደረጃ አለው፣ ደረጃ አለው። ግን አሁን ደረጃ የሚባል ነገር የለም። እና አይ ቲንክ ኢትዮጵያም አሁን ያ ነገር እየተለወጠ ነው። እና በእኛም ቤተሰቦቻችን፣ በጓደኞቻችን ልጅቷን ዘንድ የመጀመሪያ ጊዜ ስንመጣ ቅርብ ጓደኞች፣ ዘመዶች ተሰብስበው ከኤርፖርት ጀምሮ በትልቅ ደስታ የተቀበሉን በደንብ ተቀብለውታል። ያ ደግሞ አስፈላጊ ነው። ልጅን ለማሳደግ አባትና እናት ብቻ አይደለም። ልጅ የሚያሳድገው ሰፈር፣ መንደሩ፣ ጎረቤት፣ ጓደኛ፣ ቅርብ ዘመድ ነው እና የእነሱ ድጋፍና አቀባበል ትልቅ ሚና አለው። ትልቅ ትልቅ አስፈላጊ ነገር። ሌላ ጨምሮ የምፈልገው ፋሚሊ ውስጥ እንደዚህ አይነት ነገር ለማድረግ እኛ የመጀመሪያዎቹ በሁለታችን እና አሁን ከሆነ በኋላ ሁሉም በፊት ፈርቶ የነበረው በፊት ይቅርባችሁ ምናምን ሲሉት የነበሩት እንደውም አሁን እኛን ሲያዩ ማመኘት ጀምረዋልን። እኛም ሆኖልን ብናረገው ይሄ ነገር ብለው ማሰቡ ደረጃ ደርሰዋል። አንዳንዶች እንደ ገለጻችሁልኝ ለፎ መጋቢት ነው የመጣችው ሲሆን እዚህ ሀገር እንደሚያድግ ልጅ የመጀመሪያውን ገና አክብራለች። እንዴት ነበረ? ገና ትኩስ በዓል ነበርና ገና በጣም ቆንጆ ነበር። ብዙ ጊዜ ወደ ዋሽንግተን ነው የምንመጣው ገናን ለማክበር። በአብዛኛው ቤተሰቦች እዚህ ነው ያሉት፣ እዚህ ነው የምንሰባሰበው። ዘንድሮ ግን ተፈቀደልን በጽዮን ምክንያት ነው። በጽዮን ምክንያት እና እኛ ጋር ነበረ ቤተሰቡ ሁሉ የተሰባሰበው። የእኔም ቤተሰቦች፣ የሶፊም ቤተሰቦች መጥተው ነበረ። በታላቅ ድምቀት ነው የተከበረው። በጣም ደስ የሚል ነው። ቤታችን ሞቆ ደምቆ ነበረ። ጽዮንም ደግሞ በጣም ነበር ደስ ያላት። እንደዛ ሰው ተሰብስቦ ትልቅ አቴንሽን ነው ያገኘችው። ኮከቧ እሷ ነበረች፣ የበዓሉ ኮከብ። አቶ ሰለሞን ለማ፣ ወይዘሮ ሰው አኔት ተፈራ፣ ለጊዜያችሁ በጣም አድርጌ አመሰግናለሁ። እግዜር ይስጥልኝ። እናመሰግናለን። እግዜር ይስጥ አድማጮች፣ ከአቶ ሰለሞን ለማና ከወይዘሮ ሶፋኒት ተፈራ ጋር በተለይ በጉድፈቻ ልጅ ለማሳደግ ፈልገው በኢትዮጵያ የገጥማቸውን የሚመለከተውን ክፍል በቀጣይ ፕሮግራማችን እንመለስበታለን።